የአሜሪካ ድምጽ ራዲዮ ጣቢያ ነው። የፌዴራል ጠቅላይ ፍርድ ቤት ህግ የህዝብ ግንኙነትና ኮሚኒኬሽን ቃል አቀባይ አቶ ዝናቡ ቶሮ ናቸው። በሙስና የሚጠረጠር

አካል ካለ የትኛም ተቋሚ የትኛው አካባቢውን በፌደራል መዋቅሩ በሚያስተዳድራቸው ፕሮጀክቶቹም ውስጥ ይሁን ተቋማትም ጭምር ተቋማትም ጭምር ይህ ስራ ይሰራል። እሱን ስራ ለመስራት በጥናት ለይተን እንግባ ነው መነሻው።

ሙሉ ዝርዝሩ በዕለቱ አቢይ ርዕስ ይቀርባል። በሜቴክ ላይ የተካሄደው የሙስና ምርመራ በሌሎችም ተቋማት ላይ እንደሚቀጥል የፌዴራሉ ጠቅላይ አቃቢ ሕግ ካስታወቀበት የተወሰደ ነው። ቁጥራቸው ሶስት መቶ የሚደርሱ የአዲስ አበባ ወጣቶች በነገ ዕለት በባህር ዳር ይገባሉ። አዲስ አበባ ከተማ አስተዳደር ምክትል ከንቲባ አቶ ታከለ ዑማ ደግሞ የፊታችን እሁድ ወደ ባህር ዳር ከተማ የሚገቡ ሲሆን ከባህር ዳር ከተማ አመራሮች ጋርም እንደሚወያዩ ተገልጧል።

እነኝህም በመጽሔቱ ከሚቀርቡት ውስጥ ናቸው። ከዜናዎቹ ዋና ዋናዎች እናሰማለን። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ አትረኛ ወንጀል ችሎት በሶማሌ ክልል የቀድሞ ፕሬዚደንትና በሌሎች ተከሳሾች ላይ ፖሊስ የጠየቀውን ተጨማሪ የምርመራ ዛሬ ፈቀደ። ፓኪስታን ውስጥ የታጠቁ አማጽያን ባካሄዷቸው የተለያዩ ጥቃቶች ቢያንስ 34 ሰዎች ተገድለው በርካታ ሌሎች ቆስለዋል።

አርብ፣ ህዳር 14 2011 ዓ ም ጤና አስጥልን እንደምናመሻችሁ ክቡራትና ክቡረን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍስሀየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። አሁን ግን የምሽቱን ዜና እናሰማለን።

የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ተረኛ ወንጀል ችሎት በሶማሌ ክልል የቀድሞ ፕሬዚደንትና በሌሎች ተከሳሾች ላይ ፖሊስ የጠየቀውን ተጨማሪ ምርመራ ጊዜ ፈቀደ። በሶማሌና በኦሮሚያ ክልሎች አዋሳኝ ስፍራ የተገኙ የጅምላ መቃብር ከዓመታት በላይ ጀምሮ ስራ ላይ የዋለ እንደሆነም ፖሊስ አስታወቀ። መለስካቸው አምሃ ዝርዝር አለው።

ፖሊስ የሶማሌ ክልል የቀድሞ ፕሬዚዳንት አቶ አብዲ መሐመድን፣ የክልሉን ፖሊስ ኮሚሽነር ፈሪሃን ጣሂር፣ የሴቶችና ህጻናት ቢሮ ኃላፊ ወይዘሮ ራሂማ መሐመድ እንዲሁም የዲያስፖራ ጉዳዩን ኃላፊ አቶ አብዱራዛቅ አሚንን በተመለከተ የጀመረው ምርመራ አሁንም ከፍጻሜ እንዳልደረሰ አስታውቆ ተጨማሪ ምርመራ ጊዜ እንዲፈቀድለት ለፍርድ ቤቱ አመልክተዋል። እንደ ፖሊስ አገላለጽ ከሆነ በኦሮሚያና በሶማሌ ክልል መካከል በሚገኝ ስፍራ

የሁለት መቶ ሰዎች አስከሬን መገኘቱን ባደረገው ምርመራ አረጋግጧል። ይህ የጅምላ መቃብር ግን ሥራ የጀመረው ወይም ተጠርጣሪዎቹ ለዚህ ተግባር ማዋል የጀመሩት ከ2003 ዓመተ ምህረት አንስቶ እንደሆነም ፖሊስ አስረድተዋል። ፖሊስ ሌሎችም አከናውኛቸዋለሁ ያላቸውን የምርመራ ሥራዎች ከዘረዘረ በኋላ አያሌ ያልተጠናቀቁ ሥራዎች ከፊቱ እንዳሉም ተናግረዋል። ከምርመራ ሥራው ውስብስብነት

ወንጀሉ ከተፈጸመበት ስፍራ ስፋትና አስቸጋሪነት አኳያ ፍርድ ቤቱ የ14 ቀን ተጨማሪ የምርመራ ጊዜ እንዲሰጠው አመልክተዋል። የተጠርጣሪ ጠበቆች በበኩላቸው የፖሊስ ጥያቄ የተደጋገመና ሰራው የሚለውም ተመሳሳይ ስለሆነ ፍርድ ቤቱ ጥያቄውን ውድቅ እንዲያደርገው ጠይቀዋል። ፍርድ ቤቱ የሁለቱንም ወገን ክርክር ከመረመረ በኋላ

ለፖሊስ የጠየቀውን የ14 ቀን ጊዜ ሰጥቷል ለዕዳር 27 ቀን 2011 ዓ ምም ቀጠሮ ቆርጧል መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን

ፓኪስታን ውስጥ የታጠቁ አማጽያን ባካሄዷቸው በርካታ ጥቃቶች ቢያንስ እስካሁን እንደ ታወቀው ሰላሳ አራት ሰዎች ተገድለው ሌሎች በርካቶችን ቆስለዋል። ካራቺ በተባለችው ደቡባዊት ከተማ ያሉ ባለስልጣናት በገለጹት መሰረት የፈንጂ ስደርያ የታጠቁ ሶስት አጥፍቶ ጠፊዎች ናቸው

የቻይናን ቆንስላ ባጠቁበት ወቅት እስካሁን እንደተደረሰበት አራት ሰዎች መገደላቸው የተገለጸው ሬንጀርስ የተባሉት እግረኛ ወታደሮች ቃል አቀባይ ለጋዜጠኞች በሰጡት መግለጫ ከአጥቂዎቹ አንዱ በቆንስላው የቪዛ ክፍል በር ላይ ራሱን አፈንድቷል። ዓላማው ተባባሪዎቹ ወደ ቆንስላው እንዲገቡ ለማመቻቸት ነበርም ተብሏል። አጥቂዎቹ ወደ ቻይና ቆንስላ ገብተዋል የሚለውን ወሬ ቃል አቀባዩ አስተባብለዋል። ሁለቱ ሌሎች አጥፍቶ ጠፊዎች ቆንስላውን ይጠብቁ በነበሩ ፓኪስታን

ወታደሮች ተገድለዋል ብለዋል። ከጥቂት ሰዓታት በኋላ በሰሜን ምስራቅ ኦራካዚ አድማጮች፣ ይቅርታ ይህን አረፍተ ነገር ደግሟለሁ። ከጥቂት ሰዓታት በኋላ በሰሜን ምስራቅ ኦራካዛይ ክልል በፈነዳ ከባድ ቦምብ እስካሁን በተደረሰበት ሰላሳ ሰዎች ተገድለዋል፣ ከአርባ በላይ ደግሞ ቆስለዋል። በአፍጋኒስታን ኮስት ክፍለ ሀገር ደግሞ አንድ አጥፍቶ ጠፊ በወታደራዊ ሰፈር በሚገኝ መስጊድ ውስጥ ባደረሰው ፍንዳታ

ቢያንስ 26 ሰዎች ተገድለው 50 መቁሰላቸውን የሀገሪቱ ወታደራዊ ኃይል ገልጿል። የአፍጋኒስታን ብሔራዊ ወታደራዊ ኃይል ቃል አቀባይ ካፕቴን አብዱላ ፍንዳታው የደረሰው የአርብ ጸሎት ላይ በመሆኑ ብዙ ሰዎች ነበሩ ብለዋል። ቶሎ የተባለው የአፍጋኒስታን የዜና ቴሌቪዥን በዘገበው መሰረት የተገደሉት ሁሉም ማንዶዘይ ወረዳ ላይ ያሉት የብሔራዊ ወታደራዊ ኃይል አባላት ናቸው።

የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ትላንት ተከብሮ ያለውን የምስጋና ቀን በዓል በሀገሪቱ የፍርድ ስርዓት ነጻ አመለካከት ላይ የከፈቱትን ክርክር በማደስ ጀምረውታል። በውጭ አገር ካሉ የአሜሪካውያን ወታደሮች ጋር ባደረጉት የቴሌኮንፈረንስ ካሊፎርኒያ ያለ የፌዴራል ይግባኝ ፍርድ ቤት

ትልቅ እሾው ሆኖብናል ብለዋል። ፕሬዚዳንቱ ከዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ጃን ሮበርትስ ጋር የፌዴራሉ ዳኛ ነጻነትን አስመልክቶ ቃላት ተለዋጠዋል። ትራምፕ አስተዳደራቸውን የሚቃወም ብይን የሰጡት ዳኛ በመንቀፋቸውም ሮበርትስ ትራምፕን ገስጸዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የአውሮፓ ህብረት ተደራዳሪዎች ስለ ብሪታንያ ከአባልነት መውጣት ጉዳይ

ከብሪታንያ ጋር የተደረገውን ስምምነት ለማጠናቀቅ ዛሬ የተሰበሰቡ ሲሆን በመጨረሻ ሰዓት ስፓኝ የጅብራልታር መጻኢ ዕድልን አስመልክቶ ዋስትና እንዲሰጣ ጠየቀች። ብሪታንያ ከአውሮፓ ህብረት ጋር ያደረገችው ስምምነት በመጪው እሁድ በሚካሄደው የአውሮፓ ኮሚሽን ስብሰባ ላይ ድምፅ ይሰጥበታል። ስፓኝ በስምምነቱ ሐሳብ ላይ ለውጥ እንዲደረግ ጠይቃለች። አዲሱ የአውሮፓ ህብረትና የብሪታንያ ግንኙነት ስለ ጅብራልታር መጻኢ እድል

የሚያብራራ ሀረግ በሚኖረው መልክ በሚኖረው መልክ እንዲለወጥ ስፓኝ ጠይቃለች። ጅብራልታር ከብሪታንያ ጋር የሆነችው እንደ አውሮፓ አቆጣጠር በ1713 ዓ.ም ሲሆን ስፓኝ አሁንም የኔናት ትላለች። ስለሆነም የጅብራልታር ጉዳይ መወሰን ያለበት ማድሪድ እና ለንደን በሚያደርጉት ተቀጥተኛ ንግግር ነው ብላለች። የስፓኝ ጠቅላይ ሚኒስትር ፔድሮ ሳንቸዝ

ብሪታንያና ስፓኝ በጉዳዩ ላይ እጅግ የተራራቀ አመለካከት ስላላቸው ለውጥ ካልተደረገ በስተቀር የብሪታንያን የመውጣት ሂደት ባለን የድምፅ መብት እንሽረዋለን ሲሉ በትዊተር አስጠንቅቀዋል።

በመጨረሻም በሰሜን ካሊፎርኒያ ከሁለት ሳምንታት በፊት የጀመረው የሰማንያ አራት ሰዎችን ሕይወት ያጠፋው የሰደድ እሳት ከሞላ ጎደል እየከሰመ መሆኑን ባለስልጣናት ገለጡ። በማሌቡ ደቡባዊ ካሊፎርኒያ የተነሳ ሌላ ትልቅ የእሳት ቃጠሎ ደግሞ ሌሎች ሶስት ሰዎች መሞታቸው ተገለጠ። በክፍለ አገሪቱ ታሪክ እጅግ የከፋ በተባለው የሰደድ እሳት ሳቢያ የገቡበት አልታወቅም የተባሉ ሰዎች ቁጥርም አምስት መቶ ሰላሳ ስድስት በላይ ሆኗል።

አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው የምሽቱ አስተናጋጆቻችሁ አሉላ ከበደና

አዳነች ፍሳህየንን በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19 ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንዱ ሁለቱን ለቅምሻ እናሰማለን። ወዴት ነው የምንሄደው የሚለው ነገር የሩቁን ሂደት ለመግለጽ በጣም ያስቸግራል። የቅርቡ ግን ለእኔ ግልጽ ነው

የቅርቡ ያው ወደ ምርጫ እየሄድን ነው። በዚህ ምርጫ ውስጥ ነው ተወዳዳሪ ፓርቲዎች ፕሮግራማቸው ማቅረብ ያለባቸው። እኔ የኢትዮጵያ ሕዝብ በውሳኔ የትኛው ጋራ እንደሚሄድ ይገልጻል። ፕሮፌሰር መሳይ አገሪቱ

ያለችበት ሁኔታ በጣም ውስብስብና ምስቅልቅል ያለ መሆኑ ያሉት በጣም ትክክል ነው፣ እስማማበታለሁኝ። እኔ ከፕሮፌሰር የምለየው ቀጥሎ ያለው ምንድን ነው? ለምሳሌ እሳቸው ወደ ምርጫ እየሄድን ነው ብለዋል። ለእኔ አሁን እሳቸው ራሳቸው በጠቀሱት ሁኔታ ውስጥ ምን አይነት ምርጫ ሊካሄድ እንደሚችል ባስበው ባስበው ሊገባኝ አልቻለም። በሆነ ፕሮፌሰር መሳይ በኔ ለፉን በሰጡት ምላሽ ላይ

ይሄ ነገሩ የሽግግር ሂደት አይደለም ወይ? እንደዚህ አይነት ችግሮች በየቦታው እንደሚመቱ የተለያዩ ተቃውሞዎች፣ ግጭቶች እንደሚፈጠሩ የሚታወቅ የሚተነበኝ ነገር አይደለም ወይ? ይሄ ነገር ከሰውጠ ኃይሉ በኃላፊነት መጠየቅ እንዴት ይቻላል ብለዋል። ይህን ቢያንስ በከፊል እስማማበታለሁ። ትክክል ነው። በአንድ በኩል ግን የጠቅላይ ሚኒስትር አብይ አስተዳደር ተጠያቂ የሆነበት ብዬ የማስበው ነገር አለ።

በየተራ የሰማችኋቸው ፕሮፌሰር መሳይ ከበደ፣ መስፍን ነጋሽና ሄኖክ የማን ናቸው። ሰሞንኛውን አበይት የፖለቲካ ጉዳዮች ምንነትና አንድምታ ለመዳሰስ በተሰናዳ ሞቅ ያለ ውይይት በሁለተኛው አጋማሽ ይመለሳሉ። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ

በሜቴክ ላይ የተካሄደው የሙስና ምርመራ በሌሎችም ተቋማት ላይ እንደሚቀጥል የፌዴራል ጠቅላይ አቃቢ ሕግ አስታወቀ። ከሜቴክና ከብሔራዊ መረጃና ደህንነት አገልግሎቶች የቀድሞ አመራሮች አንጻር እስከ አሁን የተወሰዱ እርምጃዎች ሕግን መሰረት ያደረጉ መሆናቸውን የጠቆመው ጠቅላይ አቃቢ ሕግ ከዚህ ውጭ የሚሰነዘሩ አስተያየቶች ተቀባይነት የላቸውም ብለዋል። በአለፈው ሐምሌ የወጣው

ምህረት አዋጅ የሚመለከታቸውና ሴንት ሰርተፊኬት የወሰዱ ኢትዮጵያውያን በቀረው ጊዜ ተጠቀሙ፣ ይቅርታ፣ አድማጮች በቀረው ጊዜ ተጠቅመው እንዲወስዱም የፌዴራል ጠቅላይ ዐቃቤ ህግ ቃል አቀባይ ዝናቡ ትኑ ዛሬ በሰጡት መግለጫ ጥሪ አቅርበዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።

የፌዴራል ጠቅላይ ዐቃቤ ህግ ዛሬ የሰጠው መግለጫ የተቋሙን ባለ አንድ ገጽ የመቶ ቀናት እቅድ ያብራራበት ነው። ማብራሪያውን የሰጡት በፌዴራል ጠቅላይ ዐቃቤ ህግ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ዝናቡ ተኑ ከጋዜጠኞች ለቀረቡ ጥያቄዎችን ምላሽ ሰጥተዋል። የቀድሞውን ዋና ዳይሬክተር ሜጀር ጀኔራል ክንፈ ዳኘውን ጨምሮ የብሔራዊ ብረታብረትና ኢንጂነሪንግ ኮርፖሬሽን ከፍተኛ አመራሮችና የስራ ኃላፊዎች ከሙስና ጋር በተያያዘ በቁጥጥር ስር የዋሉት በቅርቡ ነው። አቶ ዝናቡ ለጋዜጠኞች ጥያቄዎች ምላሽ ሲሰጡ እንዳሉት

በሜቴክ የተጀመረው ምርመራ በሌሎችም ትላልቅ ተቋማት ላይ ይቀጥላል።

የምርመራ ስራዎቻችን ጀምረናል ነው። ቅድም በትላልቅ የሜጋ ፕሮጀክቶች፣ ትላልቅ የመንግስት ልማት ታሮች ላይ የሚፈጠሩ የሙስናና ምዝበራ የሌብነት ስራዎች ላይ ምርመራ የጀመርንባቸው ሁኔታዎች አሉ። የመጀመሪያው ሜቴክ አካባቢ የተፈጠረ ጉዳይ ነው። በነገራችን ላይ ሜቴክ ብቻ የሚል መነሻ የለንም። ሲጀመርም ሜቴክን ታሳቢ ተደርጎ የተጀመረ ምርመራ የለም። ሌብነት የትኛውን ቦታ ካለ ምርመራ ይደረጋል። ሁሉም ሰው በግለሰብም በቡድንም እንደ ሀገርም ማንም ሰው በግልጽ ሊያውቀው የሚገባው

ቴክ ተብለው የተነሳ የምርመራ ስራ የለንም። ወንጀል፣ ሙስና፣ የህዝብ ሀብት ንብረት፣ የዜጎች ሀብት ንብረት በምዝበራ የሚጠረጠር በሙስና የሚጠረጠር አካል ካለ የትኛም ተቋሚውን በየትኛው አካባቢውን በፌዴራል መዋቅሩ በሚያስተዳድራቸው ፕሮጀክቶቹ ውስጥ ሆን ተቋማትም ጭምር ተቋማትም ጭምር ይህ ስራ ስራ ልሱን ስራ ለመስራት በጥናት ለይተን እንግባ ነው መነሻው

በጥናት ለይተን እንግባ። ከዚህ በፊት በጥናት ለይተን ስለማንገባ ትልቅ ለውጥ እያመጣን አይደለንም። የሆነ ቡድን በሆነ መረጃ ይታሰራል ወይንም እንዲጠየቅ ይደረጋል። ነገር ግን በተደራጀ መልኩ በተጠና ሁኔታ የፈጸምናቸው ተግባራዊ ስላልሆኑ እዚህ ግባ የሚባል ለውጥ እያመጣን አይደለንም። ሰ በእኛ እምነት የመተግ ብቻ አይደለም ሌሎቹን እንገባለን። አሁን ግን እነዚህ ፕሮጀክቶች ልንጀምር ነው የሚል ይፋዊ መግለጫ የምንሰጥበት ጊዜ ላይ አይደለም እሱ ላይ አይደለንም። ጥናጋ ልንጀምር ነው የምንል ከሆነ ከህግ አግባብም ተገቢም አይደለም።

ከሙስና ጋር በተያያዘ የተጠረጠሩ የሜቴክ አመራሮች እንደዚሁም በሰብዓዊ መብት ጥሰት የተጠረጠሩ የብሔራዊ መረጃና ደህንነት አገልግሎት ኃላፊዎች መታሰር ከአንዳንድ ወገኖች ያስከትለው አስተያየት በመግለጫው በጥያቄ መልክ ተነስቷል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ለምሳሌ እየተወሰደ ያለው እርምጃ ከሕግ የበላይነት ውጭ መሆኑን ህዳር 10 2011 በሰጡት መግለጫ ተናግረዋል። ፖለቲካዊ መልክ እየያዘ መምጣቱንም ጠቁመዋል።

ስለዚሁ የተጠየቁት የጠቅላይ አቃቢ ህግ የኮሚኒኬሽን ዳይሬክተር ተከታዩን የመለሱት አሁን እየተወሰዱ ያሉት ስፔሻሊ የሜቴክንና የመረጃ ብሔራዊ ደህንነት አካባቢ ላይ የተጀመረው ስራ የትኛውም የፖለቲካ እንድምታ የለውም። የትኛውም ብሔር፣ ግለሰብ ታርጌት አይደለም። የትኛውም ክልል

ጎሳ ወዘተ መሳሰሉ ታርጌት አይደለም። ስለዚህ እኛ የሰራ ነው ወንጀል እና ወንጀል ነክ ሆኖ በወንጀል ድርጊት የሚጠረጠረው አካላት በሙሉ በህግ መጠየቅ መቻላላቸው ስለዚህ አይ አንጠይቅም ከተባለ አይሰራም። የሀገር በህግ መተዳደር አለበት። ሰው እየዘረፈ መኖር አለበትም። ዜጋ እኮ በነጻነት መንቀሳቀስ አለበት። ዜጋ ሰብአዊ መብቱ እየተረገጠ እንዴት አድርገን ቁጭ እንላለን? ስለዚህ እየተሰራ ያለው የትኛውም የፖለቲካ እንድምታ የለውም የሚል

በደንብ ሁሉም ሰው ሊገነዘበው ይገባል። ዝም ዛም የምንነሳ ጉዳይ አይደለም። የትግራይ ብሔራዊ ክልላዊ መንግስት ክቡር ፕሬዚዳንት የተናገሩት ነገር እሳቸው እንደተናገሩት ሆኖ የእሳቸው ጉዳይ እሳቸው ሀሳብ ስለሆነ ማለት ነው በእሱ ላይ ምንም አይነት አስተያየት መስጠት አልችልም። ነገር ግን እኛ እያደረግነው ያለነው ጉዳዮች ህግንና ህግን ብቻ መሰረት አደረገ የትኛውም የፖለቲካ ውግንና ነጻ የሆነ ነው።

አብዛኛዎቹ እኮ ከስርዓት ከተባለ አሁን ያለው የፖለቲካ ፓርቲ አባላት ናቸው። ታዳዊ ግን እና ከሆነ እኮ እነሱን ነው እነሱን መተው ነበረብን። ወንጀል ግን ያን አይደለም ሊያደርግ የሚችለው ወንጀል ያን ሊያደርግ የሚችለው አይደለም።

ለሁሉም አካል በዚህኛው የተሳተፉ የተጠረጠሩ አካላት ተጠያቂ እንደሆኑ ተደርጎ የተወሰደ ነው። ባለፈው ክቡር ጠቅላይ አቃቤ ሕጋችንም በዝርዝር ሲገልጽ እሱን ታሳቢ አድርጎ የገለጻቸው ጉዳዮች እንዳሉ ሁሉም ሶ ቢያቆጥሩ ነው የሚል ነገር ነው ያለን። በዚሁ ጋዜጣዊ መግለጫ ከተነሱት ጉዳዮች አንዱ ባለፈው ሐምሌ የወጣው የምህረት አዋጅ ነው።

የምሕረት አዋጅ 1996 በሐምሌ 2010 መውጣቱን ያስታወሱት አቶ ዝናቡ አዋጁ ለሚመለከታቸው ሰዎች መልእክት አስተላልፈዋል። እስካሁን የምሕረት አዋጁን መሰረት ያደረገ የነጻ ሰርቲፊኬት የወሰዱ ሰዎች 584 ብቻ መሆናቸውን ጠቅሰዋል። አዋጁ የስድስት ወራት የጊዜ ገደብ ያለው በመሆኑ ዜጎች የቀረውን ጥቂት ጊዜ እንዲጠቀሙ ነው ያሳሰቡት። በተለይም በውጭ አገራት የሚኖሩ ኢትዮጵያውያን በቀረው ጥቂት ጊዜ ሰርቲፊኬት እንዲወስዱ ሁኔታዎች መመቻቸታቸውን አብራርተዋል።

አንደኛ የምህረት አዋጁን በዛኛው ወንጀል ውስጥ ነኝ ብሎ በአንድ በኩል ክስ ተመስርቶበት ሀገር ጥሎ ወጣ። በሌላ በኩል ደግሞ ምርመራም ሁሉ ተደራጅቶበት ማረሚያ ቤት የነበሩት ኦልሬዲ ወጥቷል። ማረሚያ ቤት አንድም ሰው የለም። ምህረት አዋጁ የሚጠይቃቸው ጉዳዮች ሀገር ውስጥ ያሉት ክልል ፌደራልም አካባቢ የሚገኙ አብዛኛው ውጭ ያሉ ሀገር ውስጥ መግባት ያቃታቸው ኦንላይን እንዲያገኙ ታደርገናል።

ሬጅስተር ለማድረግ ምንም ነገር አይጠይቅም። በቃ ኦንላይን ብቻ ገብቶ የእኛ ያዘጋጀነው አንድ ፕላትፎርም ኦንላይን አለ። እሱ ላይ ኤፋግ ዶት ጂኦቪ ዶት ኢት የምለውን ውስጥ ይገባና መመዝገብ ይችላል። ስመዘገብ በአካል መምጣት አይጠበቅበትም። አፕሩቭ የሚሰጠው ቁጥር ይኖራል። አፕሩቭ ተደርጎ ኦልሬዲ በትክክል

ቅጹ በሚያስቀምጠው ሁኔታ ተመዝግቦ የተገኘ እንደሆነ እየተረጋገጠ እየተረጋገጠ ሰርተፍኬት ይዘጋጅለታል። ሰርተፍኬቱ እሱ በአካል መጥቶ መቀበል የማይጠበቅበት ማንኛውም ግለሰብ ወክሎ መላክ ይጠበቅበታል። ስለዚህ ምግብ ላበት ምንም አይነት መነሻ ምክንያት እንዳይኖር ተደርጎ ወይራስ በፋክስ ማድረግ ይችላል። በኢሜይል መረጃ መስጠት ይችላል። በኦንላይን ምዝገባ መረጃ መስጠት ይችላል። በአካል መጥቶ መረጃ መስጠት ይችላል።

አዋጁም ላይ የተቀመጠው እነዙ እነዚህን በሙሉ ፕራክቲካሊ እየሰራን የሀገር ስማ ብዙም ይቸግረን አይደለም። በአካል ይመጣል፣ እዛ ይመዘገባል፣ ዘንድ በእኛ በኩል ትክክል ነው። አንዳንድ ጊዜ ምንድን ነው የተፈጠረ ያለው ግለሰቡ በዛ ወንጀል ስለመጠርጠሩ እርግጠኛ አይደለም። አሁን እየገጠመን ያለው በቅርቡ እስከ ከትላንት ወዲያ በፊት አንድ አሰሳ ያደረግነው እንትን አንዳንዶቹ ኦንላይን ይሞላሉ

ግን በሆነ አጋጣሚ ከሀገር ይወጣል። ነገር ግን በነዚህ እሱ ንምረት አዋጁ በሚጠቅሶ የወንጀል አይነቶች ስለመጠርጠረውም እርግጠኛ አይደለም ሰው እሱም ብቻ ነው የምናጣራ ሌላ ምንም የምናጣራ ነገር የለም። የፌዴራል ጠቅላይ አቃቢ ሕግ የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ዝናቡ ተኑ በዛሬው መግለጫ ከጋዜጠኞች ለተነሱ ሌሎች ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።

እስክንድርን ለዘገባው እናመሰግናለን። ወደ ሶስተኛው የመጽሔት ርዕስ ስንሻገር በቤንሻንጉል ጉሙዝ የያሶ ወረዳ ትላንት ማታ ተደራይተው የሚንቀሳቀሱ ኃይሎች በርካታ ሰዎችን በጅምላ ገድለዋል ሲሉ ነዋሪዎች ተናገሩ። የቤንሻንጉል ጉሙዝ ክልል አስተዳደር በበኩሉ የክልሉን ጸጥታ የሚያደፈርሱት አፈንጋጭ የኦነግ ታጣቂዎች ናቸው ይላል። ኦነግ በፊናው በክልሉ ምንም እንቅስቃሴ እንደሌለው ገልጦ

ማን የክልሉን ጸጥታ እየበጠበጠ እንዳለ እየታወቀ ኦነግ ላይ ማሳበብ ለምን አስፈለገ ሲል መልሷል። ሙክታር ጀማል ዝርዝሩን ይዟል። በቤኒሻንጉል ጉሙዝ ያሶ ወረዳ የሚኖሩ ነዋሪዎች ትላንትና ሐሙስ ማታም በቡድን ወደ ሰላሳ ሰባት የሚጠጉ ሰዎች መገደላቸውን ነው የሚናገሩት። ነዋሪዎቹ በጅምላ ታጠቁ ሰዎች ድምጽ በሌለው መሳሪያ ጥቃት እንደሚደርስባቸው ነው የሚናገሩት ብዙዎቹ

ሸሽተው ከያሶ ወረዳ የወጡ ሲሆን እዛ ያሉትም በስጋት የተጠመዱ መሆኑን የአሜሪካ ድምፅ ያናገራቸው ሰዎች ገልጸዋል። ምን ሁኔታ እንደሆንነት ታፍነን ያለን ምን ሁኔታችን? ኦሮሞች አሁን ሁሉስ ማልቀዋል። ኦሮሞ የሚሉት አሁን ሁሉ በአንድ የተሰበሰቡት አሁን ነጡ ሁሉስ ማልቀዋል። ማን የሚጨርሳቸው ምንድን ነው የሆነው? እስቲ ያው አንዳንድ ሰው እንግዲህ በጎጃምነት መጠና ጊዜ መጣው የሚለው እኛም

እዛንም ምንድን ነው ምክንያቱ? ከምን የተነሳ ነው? ምንድን ነው እስኪ የሰሙት ይንገሩኝ። ምን ምክንያት ምን ምክንያት? ዝም ብሎ ነው እንጂ ምን ምክንያት ምን አላቸው? ምክንያት ምንም ያላቸውም። አሁን አንድ ቤት አስራ ስምንት ሰው ሞተ። ኦሮሞ አንድ ቤት ሲቀመጡ አንድ ላይ ደግሞ ስምንት ሰው ሞተ ይባላል። እነሱ አንድ ላይ ደግሞ ሀያ ሰባት የሚላሉ እኛ እንግዲህ በወሬና በእንትን ነው እንጂ ያው አያ ጋሪና በአምቡላንስ ነው ወደ ጫካ ጅራሉ ወሬ ምካ

ማን ነው እንደዛ የሚያደርገው? ምን አይነት ሰዎች ናቸው? ይሄንን በተመለከተ የሰሙት ነገር አለ ወይ? ደግሞ ለማየት እድል አግኝ እንዴት ሆነው እድል ያገባሉ? ሁሉም እኮ የኤጅኬሽን መውጫ እንኳን አጠን ነው እንትን ያለ ያው አንድ አንድ ሰው እንግዲህ እንደ ጎጃሜ ትንሽ አንዳንድ ህዝ ጓደኛያላቸው ያለ ነው እ ምን እንዴት ያለ እድል አላቸው? ያው ጉሙዞች ናቸው። ወጣትና የመንግስት ሰራተኛ ትላልቆች ናቸው ሆላ የሚሰሩት ከምን የተነሳ የሚመስሉት ምንድን ነው የሚሉት ነገር? እኛም እኮ ግራ ገብቶናል። በቃ እንዳውጠው ሁለት አውጠው በቃ እኛ ኦሮሞን አንፈልግም ነው ኦሮሞ አንፈልግም ቀይ

እየተባለ እኛ አንፈልግም። አሁን እርስዎ ያሉበት ሁኔታ ምንድን ነው ያለው ሌሎች አካባቢ ላይ ያሉ ሰዎችንስ አሁን እንደኛ እኛ ታፍንን። አሁን ሽንት ሽንት እንኳን ምን ወጣበታችን እኛ ቸገረ ነው መውጣችን ገና እግዚአብር ነው የማያውቀን። እኛ ታፍንን። አሁን ያው ስለ ስነ አሁን የመውጦች እንዳንድ እኔ አማራ ነው ጎጃሜ ራሱ ስንጠቃካ ነው ጀሞት ያለ አማራ ማለት ነው ማን ይዳር ይወጣል ማን ደም

እኛ በራብ እና በጣም ነው አሁን እኛም፣ አሁን በቃ አሁን ነው እየተካሄደብን ነው የሚሉትን፣ ግድያና ፍጅት ያከናውናሉ የሚሉት የመንግስት ባለስልጣን እና የጸጥታ አካላት ጭምር ነው ነው የሚሉት። ትላንትና ሐሙስ ምሽት ሰዎች በጅምላ ሲገደሉ ውስጡ ነበርኩኝ፣ እንደ ሞተ ሰው አድፍጬ፣ ከዛ ሲሄዱ ነው አምልጬ ወደ ወለጋ የገባውት፣ ያሉኝ ሰው ግድያውን ሲያከናውኑ የነበሩት በአይንም አውቃቸው

የጸጥታ አካላት ጭምር ናቸው ሲሉ በስም ይጠቅሳሉ። ገመቹ ባንጋ፣ በቀለ ዳኘው፣ አድማሱ ጂካራ፣ አስተዳደራቸው ደግሞ በቀለ ጨፌ። በአጠቃላይ የአስተዳደርና ጸጥታ ኃይል ሰዎችና ሰራተኞች ናቸው ዘምተው ሰዎቹን የገደሉት። ይህ ሰው በትናንትናው ዕለት በተጨማሪ ጥቅ ከቤተሰብ ውስጥ በገፍ እየተገደሉ ሰዎችን

ከነ ቤተሰቦቻቸውና ቁጥር እየጠቀሱም ይናገራሉ። ኦላና ሉባ ማቲ ሙሉ ኦላና ሉባ ሙሉ ቤተሰብ ሶስት ሰውን የሞተው በዳሳ ሐብቴ ከነ ሙሉ ቤተሰቦቹ አምስት ሰውን የተገደለው ዱሬ ኪሎ የምትባል ሴትዮ ከነ ቤተሰቦቿ ሞታለች። አዱኛ ሂርጳ ከነ ቤተሰቡ አስራ አንድ ሰውን የተገደለው በሺህ ሀቡሼ እናት ናት፣ ከነ ስምንት ቤተሰብ ተገልላለች። ይህ ሁሉ በአንድ ቆርቆሮ ቤት ውስጥ ነው

ታሽገው እየተገደሉት። ሰሞኑን በቤኒሻንጉል ጉሙስ ያሶ ወረዳ እየተከናወነ ያለው የግድያ ዘመቻን በተመለከተ ነብሰ ገዳዮችን የመቅጠርና ሌሎች መሰል ድርጊቶች ሲንጸባረቁ ቆይተዋል የሚሉ ሌላኛው ጉዳዩን የታዘቡ ሰው ደግሞ ይናገራሉ። ወጣቶች በቅርብ ገንዘብ ሲታደልላቸው ነበር።

እነዚህ ገንዘብ የወሰዱ ሰዎች ናቸው በየቤቱ ሰው እየገደሉ ያሉት። የወረዳዋን የጸጥታ ሁኔታም እና ነዋሪዎቹን ደህንነታቸውን ለማስከበር እየተሰራ ያለውን ጉዳይ በተመለከተ የያሶ ወረዳ ፖሊስ አዛዥ ኮማንደር ጅራታ ከበደን አናገሬያቸዋለሁ። ሌላ ነው

እነማን ናቸው እንደዛ የሚያደርጉት? ተላላፊዎች ተላላፊዎች። ሰውይ ምንድን ነው ያደረጉት? ዜጋ ተማሪዎች መንገድ ላይ እየመጡ መንገድ ዘግቶ በኛ እንዴት ሆኖ በኛ ወረዳ በኛ ተባሎ ይሄ አሁን የሚሉኝ የወነግ ታጣቂዎች ሰው አስቸገሩ፣ ሰው ገደሉ ያሉኝ

ከአንድ ቤተሰብ ስምንት ሰው የተገደለበት አቶ ፈይሳ የሚባሉ ሰው፣ ትላንት ማታም ወደ ሰላሳ የሚሆን ሰው የተለያየ እዛው ባሉበት እንደ ሞቱ ነው ማህበረሰቡ የሚገልጸው። እነሱ ደግሞ የሚያነሱት እዛው የጉሙዝ ነዋሪዎችና የታጠቁ የመንግስት የምናቃቸው የጸጥታ አካላት ናቸው ይላሉ። ይህም በተመለከተ ምን ያውቃሉ? አይ እሱ እኔ አላቅም። ይሄ ያህል ከተማው ውስጥ የተፈጸሙ እስካሁን ድረስ እኔ እንደ ጸጥታ

ይህን ነገር ሌላ ሴራ ፕሮፓጋንዳ ነው እንጂ እኛ እንደ መንግስት ያየነሱ ጉዳይ የለም። ለምሳሌ ጎድሌ የሚባል ጎጥ ያውቃሉ አይደል? ጎድሌ ጎጥ እዛ አካባቢ ላይ ለምሳሌ ትላንት ማታ በጅምላ ብዙ ሰው እንደተገደለና አንድ ሰው አምልጦ

ከዛ እንደወጣ ነው። በጥይትም ድምፅ በሌለው መሳሪያም ጭምር ነው ሰው የተገደለው ነው የሚሉት የለም ሱ ማራጃ ለ እስካሁን ድረስ በገድሎም ቢሆንም ሙሉን ሕዝቡ ነው በማህበረሰቡ ነው የወጣ እንጂ ምንም የመንስሶ የለም። በጋድሎ ላይ እስካሁን ድረስ ያየሱ ነገር የለም። አሁን የጸጥታ ሁኔታን በተመለከተ ምንድን ነው ያለው በአሁን በአጠቃላይ

አይነት ስጋት ለምሳሌ ከዚህ ቀደም የቤንሻንጉል ክልል ብሔራዊ መንግስት ከፌዴራል መንግስት ጋር በመሆን በክልሉ የታጠቁና መሽገው ስልጠና የሚወስዱ ችግር የሚፈጥሩ አሉ በሚል የተወሰኑ በቁጥጥር ስር የዋሉ ነበሩ። እንደዛ አይነት ስጋትና እንደዛ አይነት ምልክት አለ በእናንተ አካባቢ? በኛ አካባቢ የለም፣ እኛም የታጣቂ ሰው የለም፣ በኛ አካባቢም ታጣቂም የለንም ጀነራሉ። በኛ አካባቢ በኛ ክልልም ሆንም በኛ ዞንም እንደዚ ይነት ታጣቂ የታጣቂ ሰው የለም፣ የተያዙ የለም።

የአካባቢው ሰላም ነው። የክልሉ አለመረጋጋትና ለሰው ህልፈት የክልሉ ርዕሰ መስተዳደር አቶ አሻድሊ ሀሰን ከኢቢሲ ጋር ባደረጉት ቆይታ ኦነግ ከፍተኛ ችግር እየፈጠረባቸው መሆኑን ገልጸዋል። እዚህ አካባቢ በምዕራብ ቀጠና ጋር እየተንቀሳቀሰ ያለው የኦነግ አፈንጋጭ ቡድን ለሰው ህይወት መጥፋት ምክንያት እየሆኑ ነው ያለው መንገዶች በመዝጋት አስፈላጊውን የሆነ የሰብዓዊ እርዳታ ለማድረስ መንገድ እየዘጉ ስለሆነ

እዚያ አካባቢ ያለው ማህበረሰብ በሙሉ በጣም ትልቅ ቅሬታ ውስጡ ነው ያለው። የቤንሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ኦነግ ላይ ባቀረበው ስሞታ ተከትሎ የኦነግ ሊቀመንበር አቶ ዳውድ ኢብሳን አናግረናቸዋል እሳቸውም በአካባቢው እየተባባሰ ያለው ችግር የአሁን ሳይሆን የቆየ መሆኑን የገለጹት በመቀጠልም

ኦነግ ምንም አይነት እንቅስቃሴና ፖለቲካዊ ዓላማ ቤንሻንጉል ጉሙዝ ላይ የሌለው መሆኑን ጠቅሰው ከዚህ በስተጀርባ ግን ሌሎች ነገሮች አሉ ነው የሚሉት አቶ ዳውድ። ይህ ሁሉ ቅንጅት ከየት እንደሚመጣ አሁን ያቡል ሱዳን ውስጥ የሚደረገው ሰልጠና ሱዳን ውስጥ ተደርጎ ወደዚህ የሚመጣው ከዚህ ጀርባ ደግሞ እዛ አካባቢ ያሉ ኢንቨስተሮች ከነዚህ ጋር የተያዙ ኢንቨስተሮች መኖራቸው እንዲሁ የአደባባይ ሚስጥር ነው። ይህንን ለመሸሸፋፈን

የኦሮሞ ነጻነት ግንባር ስምና የኦሮሞ ነጻነት ታላቂ ስም በማንሳት ብቻ ማምለት አይቻልም ይህ ነው ሰሞኑን በቤኒሻንጉል ጉሙስ ያሶ ወረዳ እየተፈጸመ ነው በሚባለው የጅምላ ግድያ የሟቾቹ ሆነ የጉዳቱ ደረጃ በግልጽ የታወቀ ነገር የለውም ትላንትና ያናገርናቸው የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ ኑሬ ቀመር ጉዳዩን ለማጣራትና የጉዳቱን ደረጃ ለማወቅ

ከቤንሻንጉል ብሔራዊ ክልላዊ መንግስት ጋር ተነጋግረን እናጠናለን ሲሉ መናገራቸው ይታወሳል። ለአሜሪካ ድምፅ ሞክታር ጀማል ነኝ ከአዲስ አበባ።

ሙክታርን እናመሰግናለን። አድማጮች፣ ወደ መጨረሻው የመጽሔቱ ትንታኔ ርዕስ ነው የምንሻገረው። የትምህርት ተቋማት የእውቀት እንጂ የግጭት ማዕከል መሆን እንደሌለባቸው ተማሪዎች ተረድተው ትኩረታቸውን ወደ መጡበት ዓላማ ማድረግ አለባቸው ሲሉ የአማራ ክልል ፕሬዚዳንት አቶ ገዱ አንዳርጋቸው ገልጠዋል። ሰላምን ለማደፍረስ ለሚጥሩ ኃይሎችም ተማሪዎች መጠቀሚያ ከመሆን ራሳቸውን እንዲጠብቁም አሳስበዋል። አስቴር ተከታዩን ዘገባ አድርሳናለች።

በአሶሳ ዩኒቨርሲቲ በተከሰተው ሁከት የሶስት ተማሪዎች ሕይወት ማለፉን ተከትሎ የሳይንስና ከፍተኛ ትምህርት ሚኒስቴር ሚኒስትር

ዶክተር ሂሩት ወልደ ማርያም መግለጫ መስጠታቸው ይታወሳል። ዶክተር ሂሩት የሁከቱን መነሻ ሲናገሩ ሁለት ተማሪዎች ውሃ ሲቀዱ ገፋሀኝ ገፋሀኝ በሚል የተጀመረው ጸብ የብሔር መልክ በመያዙ የሶስት ተማሪዎች ህይወት ሲያልፍ፣ በሰላሳ አራት ተማሪዎች ላይ ደግሞ ጉዳት ደርሷል። ሁከቱን የፈጠሩትም የውጭ አጀንዳ ወይም ተልእኮ ተሰጥቷቸው በዩኒቨርሲቲ ውስጥ ልዩ ልዩ ጥያቄዎችን እንዲነሱና ተቋማቱን የማወክ ስራ የሚሰሩ አካላት ናቸው

ብለዋል። ከዚህ ጋር በተያያዘ በሀገሪቱ አንዳንድ ዩኒቨርሲቲዎች የተፈጠረውን አለመረጋጋት ተከትሎ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው በተፈጠረው ችግር የህይወትና የአካል ጉዳት ለደረሰባቸው ተማሪዎች የተሰማቸውን ጥልቅ ሀዘን በመግለጽ ነበር ትናንት ማምሻውን መግለጫ የሰጡት። አቶ ገዱ በመግለጫቸው ወደ አማራ ክልል የሚመጡ የየትኛውም አካባቢ ተማሪዎች የአማራ ልጆች ናቸው ካሉ በኋላ

አሁን በሀገሪቱ የተፈጠረውን አንጻራዊ ሰላም ለማደፍረስ ዩኒቨርሲቲን ማዕከል አድርጎ ግጭቶችን ለማስነሳት ለሚጥሩ ኃይሎች ተማሪዎች መጠቀሚያ መሆን የለባቸውም ብለዋል። አላማቸው ትምህርት መማር ነው። ተማሪዎቹ ይህን የሚያሰናክላቸው፣ የሚያደናቅፋቸው በውስጣቸው ያለ ይሁን ከውጭ የሚመጣ አደናቃፊ ኃይልን የመጋለጥ ስራ መስራት መቻል አለባቸው። ለዛ ተባባሪ መሆን የለባቸው። እርስ በርሳቸው ተማሪዎች መጋጨት የሌላ አካል እቅድን

ፈጻሚ ከመሆን መቆጠብ አለባቸው የሚል እምነት አለኝ። እኛም በክልላችን ባሉ ዩኒቨርሲቲዎች ከዩኒቨርሲቲ ማህበረሰብ ጋር ከህብረተሰቡ ጋር ጠንክረን እንሰራለን። በተመሳሳይ በሌሎች ክልሎች የሚማሩ የአማራ ክልል ተማሪዎች በሰላም የመማር ማስተማሩ ሂደት እንዲከናወን ልዩ ትኩረት ሰጥተን እንከታተላለን። ለዚህ ደግሞ ተማሪዎቹ አስቀድመው መረጃ በመስጠት የሚሆን የችግር አፈታቱ ተባባሪ እንዲሆኑ

መደረ መሆን አለባቸው። ይህ በእንዲህ እንዳለ ትላንት በጎንደር ዩኒቨርሲቲ መጠነኛ ለመረጋጋት ተከስቶ የነበረ ሲሆን ማምሻውን በዩኒቨርሲቲ አመራሮች፣ በከተማዋ ነዋሪዎች፣ በሀገር ሽማግሌዎችና በልዩ ኃይል ፖሊስ ወደ ነበረበት ሰላም መመለሱን የዩኒቨርሲቲው ፕሬዝዳንት ዶክተር ደሳሌ መንገሻ ይናገራሉ። በየዩኒቨርስቲው ዜጎች ለተማሪዎች በየጥበቃ መደረግ አለበት። ዩኒቨርስቲ ውስጥ ተማሪ መሞት የለበት። ከዛ በኋላ የጎንደር ከተማ ወጣቶችም የሀይማኖት አባቶችም መጥተው ነበር።

ተረጋግተነ ያመሸነው ትናንትና ጉዳት የደረሰባቸው ነበር። የተወሰነ ዎቹ ታክሞ ተመልሶ ያለ ጉዳት አሁን እንግዲህ የፌዴራል የክልሉ ልዩ ኃይል ፖሊሶች ማል ተቀናጅተው እየሰሩ ነው። የጎንደር ከተማ የሰላምና የልማት ሸንጎ ሰብሳቢ አቶ ባዩ በዛብህ ልጆቻቸውን ወደ ጎንደር ዩኒቨርሲቲ ለላኩ ወላጆች የሚያስተላልፉት መልእክት አለ። ከእናት ከአባቶቻቸው ጋር እንዳሉ አድርገው እንዲያወጡ ነው ምንም አይነት

እንኳን እና ሌላ የሰላምና ዝንብ የማያርፍባቸው መሆኑን እናረጋግጣለን። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። ዘጋቢያችን አስቴር ምስጋናው ነበረች ተከታዩን ያደረሰችን። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና

አዳነች ፍስሀየንን ሁለተኛውን አጋማሽ ስርጭታችንን እንግዲህ አሁን አጠቃለናል። ወደ ሁለተኛው ክፍል እናማራለን። የፊታችን ማክሰኞ ከተቃዋሚ ፓርቲ መሪዎች ጋር እንደሚገናኙ የሚጠበቁት ጠቅላይ ሚኒስትር አብይ አህመድ

2012ቱን ምርጫ ነፃና ፍትሐዊ ለማድረግ በሚያስፈልጉ ማሻሻያ እርምጃዎች ላይ እንደሚወያዩ ጽፈት ቤታቸው አስታወቀ። የጠቅላይ ሚኒስትር ጽፈት ቤት ለአሜሪካ ድምፅ የላከው ለፓርቲዎች የቀረበ ጥሪ እንደሚያሳየው በሀገር ውስጥ የሚንቀሳቀሱና ከውጭ የተመለሱ ፓርቲዎች በሙሉ ለውይይት ተጋብዘዋል። የዚህን የ2012 ምርጫ በተያዘለት የጊዜ ሰሌዳ መካሄድን

የሚወስነው ነፃና ገለልተኛ አካላትን የመፍጠሩ ሂደት የመጠናቀቁ ጉዳይ እንደሆነ የተቃዋሚ መሪዎች ተናግረዋል። የ2012ቱ ምርጫ ይረዝም ይሆን ወይንስ በታቀደለት የጊዜ ገደብ ይካሄዳል? የተቃዋሚ መሪዎች የየራሳቸው አስተያየት አላቸው። እስክንድር ፍሬው ተከታዩን ዘገባ ልኳል።

የ2012 አጠቃላይ ምርጫ ጉዳይ የጠቅላይ ሚኒስትር አብይ አህመድ የሰሞኑ ትኩረት ሆኗል። የቀድሞዋን የተቃዋሚ መሪና የሕግ ባለሙያ ብርቱካን ሚደቅሳን የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ አድርገው ሾመዋል። ይህ ደግሞ ምርጫውን ነጻና ገለልተኛ ለማድረግ በመንግስት በኩል ያለውን ቁርጠኝነት እንደሚያሳይ ተናግረዋል። የፊታችን ማክሰኞ ደግሞ ጠቅላይ ሚኒስትሩ በኢትዮጵያ ከሚገኙ የተቃዋሚ ፓርቲ መሪዎች ጋር ውይይት እንደሚያካሂዱ ጽሕፈት ቤታቸው አስታውቋል።

የጠቅላይ ሚኒስትሩ ጽሕፈት ቤት ለአሜሪካ ድምፅ የላከው ለፓርቲዎች የቀረበ የስብሰባ ጥሪ እንደሚያመለክተው በሀገር ውስጥ ተመዝግበው የሚንቀሳቀሱና ጥሪ ተደርጎላቸው ከውጭ የተመለሱ ፓርቲዎች ሊቃን መናብርት በሙሉ ለዚህ ውይይት ተጋብዘዋል። ውይይቱም በሚቀጥለው ዓመት የሚደረገውን አገራዊ ምርጫ ነጻና ፍትሐዊ ለማድረግ ሊወሰዱ በሚገባቸው የማሻሻያ ስራዎች ላይ እንደሚያተኩር ጽሕፈት ቤቱ አስታውቋል። የምርጫ ቦርድን አወቃቀርና አደረጃጀት እንደዚሁም የተለያዩ ሕጎችን ለማሻሻል የሚደረገው እንቅስቃሴም ከዚህ ሁሉ ጎን ለጎን ቀጥሏል።

ምርጫው እንደሚካሄድ የሚጠበቅበት ጊዜም ግን በዚያው ልክ እየቀረበ ነው። ያለፉት ሁለት ዙሮች ልምድ ከተወሰደ ቀጣዩ ምርጫ በግንቦት 2012 ሊካሄድ ይችላል። ጥያቄው ግን ምርጫውን ነፃና ገለልተኛ ለማድረግ እየተሰሩ ያሉ ስራዎችና የሚጠበቁ የህግ ማሻሻያዎች

ከዚያ በፊት ይጠናቀቃሉ ወይ የሚል ነው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መራ ጉዲና እንደሚሉት ምርጫውን ሊያራዝመው የሚችለው ብቸኛ ምክንያት የእነዚህ ዝግጅቶች አለመጠናቀቅ ነው። የእኛ ድርጅት ሁለት አቋም ላይ የገፋን አንደኛው ጊዜ መጨመርና ያለመጨመር ያው በስምምነት ነው። ግን ነፃና ገለልተኛ የምርጫ አስፈጻሚ አካል እስካልተፈጠረ ድረስ ነገ ምርጫ ተካሄደ፣ የነገ አስር አመት ተካሄደ ምንም ልዩነት የለውም። ዋና ጉዳይ መንግስት ስልጣን ያለው

ገዥው ፓርቲ ነጻና ገለልተኛ የምርጫ ቦርድን ለማቋቋም ነጻና ፊታዊ ምርጫ ለማካሄድ ቁርጠኝነቱ አለ ወይ? እሱ ካለ እኛ ቶሎ ቢካሄድ ይመረጣል የራሳችን እምነት አለ። በቀኑ ቢካሄድ በጊዜው ቢካሄድ ይሻላል የሚለዋል። በፍጥነት ሌሎች ስራዎች ተሰርቶ ይህንን የምንልበት ምንድን ነው? ብዙ አካባቢዎች ከወልቃይት ጠገደ ከራያና አዘቦ

ሱማ አብዛኛው ኦሮሚያና ሶማሌን የሚያካልሉ አካባቢዎች ቤኒሻንጉልና ኦሮሚያን የሚያዋሰነው አካባቢ እንዲሁም ደግሞ ኦሮሚያ በክልልነት ብዙ አካባቢዎች

አሁን እያስተዳደረ ያለው አካባቢ የወረዳ እና የቀበሌ አስተዳደር ስድስት ሰባት ወር አልፎታል፣ ጊዜውን ጨርሶ ማለት ነው። መንግስትም ደግሞ ከላይ የአካባቢ ምርጫ በጊዜው ባለመካሄዱ ለማለት ነው። ሰው ባልተመረጠው ስለሚመራ ብዙ ቦታ በምንሄድባቸው ቦታዎች ለውጡ እዚህ አልደረሰም፣ እነዚህ ሌቦች ይሄዱልን፣ በእነዚህ ሌቦች አንገዛም ብሎ ብዙ አካባቢ ቀላል ያልሆነ ችግር እየተፈጠረ ነው። ብዙ አካባቢ አንድ ቦታ አካባቢ ዋናው መንግስትም ደግሞ በዚህ ላይ ከተጨመረ ችግር ሊፈጠር ይችላል

ዝም ብሎ ጊዜ እያራዘሙ ብቻ መግዛቱ ከቀጠለ ለውጥ የሚፈልግ ወጣት

አዲስ ነገር የሚፈልግ ወጣት አዲስ ዘመን እየተመኘ ተስፋ አድርጎ ሰንቆ የታገለ ወጣት ምን ይዜን ነው የምናረጋጋም። ስለዚህ እኔ ከጊዜው ይልቅ በፍጥነት ያሉትን ነገሮች አስተካክሎ በህዝብ አመኔታና ና ይሁንታ ስልጣን ላይ ወጣ አካል በየደረጃው ቢመጣ ይሻላል የሚል ግምት አለኝ። ጊዜው እንዲህ ቢሆን እንዲህ ይሻሻላል፣ እንዲህ ይቻላል፣ እንዲህ ይሆናል፣ እንደዛ ይሆናል የምለው መላምቶች ብዙ ተቃውሞ የለኝም። ግን የተሻለ ስራ እንሰራለን ብለን

ሀገሪቷን ደግሞ ወደ አልተጠበቀ አጠቃላይ ቀውስ ውስጥ እንዳንከት ስጋት አለ። እኔ የኦሮሚያ አካባቢ ያለው ብዙ ቦታ እያማረኝ አይደለም። ካድሬውና ወጣቱ ለውጥ አመጣ በዋናነት የሚባለው ቄሮ ብዙ ቦታ እየተጋጨ ነው። ህግና ስርዓት ብዙ ቦታዎች መንግስት በሚለው ደረጃ ችግር ስር እየገባ ነው። ስለዚህ መንግስትም ተቃዋሚም ተስማምቶ የተሻለ ጊዜ ሊመርጥ ይችላል።

በዛ ላይ ተቃውሞ የለንም። ጊዜ ብቻ አይደለም ነው ዋና ጉዳይ በዚህ ሀገር ላይ ሰላምና መረጋጋት ማምጣቱ ከዛ በኋላ የሚመጡ ነገሮች ናቸው እና እዛ ላይ ትኩረት ካደረግ

ጊዜው ላይ መደራደር ይቻላል። ድርጅታችን ግን ቦርዶ ከተስተካከለ ነገ ጠዋት ቢሆን ይሁን ምርጫው ይደግፋል። ሰማያዊ ፓርቲ ተመሳሳይ ሀሳብ አንጸባርቋል። የፓርቲው ምክትል ሊቀመንበር ጌታነህ ባልቻ እንደሚሉት የምርጫው በተያዘለት ጊዜ መካሄድ እጅግ አስፈላጊ ነው። እኛ በጊዜ እንደሚካሄድ ነው የምናውቀው። ዝግጅታችን ፈልጉትም የምንፈልገውም በዛ አግባብ ነው። ከዚህ ቀደም ስንዘጋጅበት የነበረው ነገር ነው። ተሳትፈን በታል ሁለት ሰባት ላይም ተቋማት ነጻ አለመሆንና የደረገብን ደባ ነው ውጤታማ እንዳንሆን በዲሞክራሲ ሂደት ውስጥ

ውስጥ ያደረገው እንጂ እሱ ብቻ ስለሆነ አሁንም ለምርጫ መሳተፍ ነው። የተለያዩ መዋቅሮች ሉ አሉ። እነሱን እያጠናከረን የበለጠ እንደውም ለምርጫ እንዲካሄድ ስንቅ ማቀበልም ጭምር ነው የሚሆነው። በተገፋ ና አንዲፋይን በሆነ መጠን አግባብ የሆነ ስራ ለመስራት እንዳንችል ያደርገናል። ና 2012 ላይ እንደም የአዲስ አበባ የድሬዳዋ ና የአካባቢ ምርጫ መደረግ ነበረበት ግን እሱ ይሁን አሁን አላቅም። ግን ዞሮ ዞሮ 2012 ማለ ማለፍ የለበትም ባለው ዝግጅት ብንሄድ ለዛ ጥሩ ነው ውጤት ነው። ከዚህ በፊት የነበሩት ፓርቲዎች

ሰዎችም ብዙ በምርጫ ውስጥ ሂደት ተሳትፎ አቅምና የነበራቸው ነው። ግን ምናልባት ከተራዘመም እኮ የተቋማትን ገለልተኝነቱን በምን ያህል ደረጃ እናደርጓል አናደርገውም ነው። አሁን በምናየው በዚህ ፍጥነት የሚያልቅ ከሆነ አሁን የተሾሙትም በውዱም ጽፈት ቤቱም እነዚያ እነዚያ በተገቢ መስራት ከተቻለ ቤትነቢ መራዘም እንደሚያስፈልገው አግባብ የለውም ህዝቡ ባልመረጠው መሪ መመራት የለበትም። ነው የፊታችን ማክሰኞ በጠቅላይ ሚኒስትር አብይ አህመድና በተቃዋሚ ፓርቲ መሪዎች መካከል የሚካሄደው ውይይት

በምርጫው የጊዜ ሰሌዳ ላይ ያሉ አቋሞችም በስፋት እንደሚንጸባረቁበት ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን እናመሰግናለን። ወደ ቀጣዩ ፕሮግራም እናልፋለን።

ተከታዩም ምዘው አዲስ አበባ ያቆየናል። በኢትዮጵያ የተጀመረውን ለውጥ አስመልክቶ የአሜሪካ ድምፅ ከአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ ጋር ውይይት አድርጎ ቀደም ባለ አንድ ዝግጅት የመጀመሪያውን ክፍል ማቅረቡ ይታወሳል። ፕሮፌሰር ብርሃኑ በለውጡ አፍላ ወቅት እዚያና እዚህ የሚታዩ ግጭቶችና የሰላም እጦቱ የሚፈታባቸው መንገዶች አዲስ መሆንን ወይም አስገንዝበዋል።

ለውጡን የሚያካሄደው መንግሥት ግጭቶቹን እንደ ተዚህ ቀደሙ በአፈናና በኃይል ለመፍታት እንደማይፈልግም ጠቁመዋል። የዛሬው ውይይት የሚጀምረው ያወያያቸው ዘጋቢያችን መለስካቸው አምሃ ከሚያነሳባቸው ጥያቄ ይሆናል። ይሄ አሁን ያለውን አለመረጋጋትና ሰላም ወደ ባሰ ሁኔታ እንዳይል ለማድረግና ያለው መንግስትም በተሻለ ተቀባይነት እንዲኖረው ለማድረግ ከአንዳንድ

ተቃዋሚ ፓርቲዎች የሚሰጡ አስተያየቶች አሉ። ያም የበለጠ ተቀባይነት እንዲያገኝ የብሔራዊ አንድነት መንግስት ቢቋቋም ከተቃዋሚዎችም አንድ አዲስ አይነት ስትራክቸር ተፈጥሮ ይህንን ሰላምና መረጋጋት የበለጠ ተጨባጭ ሊያደርግ የሚያስችል አካል መፍጠር ይቻላል የሚሉ አሉ። በእናንተ በኩል ይህ አስተያየት እንዴት ነው? እኔ ስልጣን ላይ አሁን ያለው ይሄ ለውጡን ከመንግስት ሳይድ ሆኖ የሚያካሄደውን መንግስት ሌሎች ተቃዋሚዎች ቢገቡበት ባይገቡበት የሚለው

ሁለተኛ ደረጃ ጥያቄ መስሎኝ። ለምንድን ነው ሁለተኛ ደረጃ ጥያቄ ነው? በመጀመሪያ በነኚህ የፖለቲካ ኃይሎች መካከል መግባባት መኖር አለበት። ይሄ ፖለቲካ እንዴት ይሄድ የሚቀድመው ያ ውይይት። በዛ ውይይት ላይ የተመስርተህ ይህን የተረጋጋ ሁኔታ ለመፍጠር እንደ ፖለቲካ ኃይሎች፣ ይህን ለውጥ እንደምንደግፍ ኃይሎች ምን ቢደረግ ጥሩ ነው የሚለው ከዛ ውይይት ውስጥ የሚወጡ ነገሮች። አንድ መፍትሄ ብቻ አይደለም ያለው የብሔራዊ አንድነት መንግስት ይቋቋም የሚለው ብቻ ይዞት ያለው መንገድ አንድ መንገድ ብቻ። ሌሎች መንገዶች ሊኖሩ ይችላሉ።

ዋናው መሆን ያለበት መጀመሪያ ውይይቱ መደረግ አለበት። በምን ደረጃ እንሄድበት ይሄን ለውጥ ሁላችንም ወደምንፈልገው ቦታ ለማድረስ በምን ደረጃ እንሄድበት የሚለው ውይይት መቅደም አለበት ነው ብለዋል። ቀድመህ መፍትሄው ይሄ ነው ብቻ ብለህ ከመሄድ ከሁሉም አቅጣጫ የሚመጡትን ሀሳቦች ማዳመጥና ለመነጋገር የሚያስችል ፎረም ከተዘጋጀ በኋላ እነኝን ውይይቶች ስታደርግ ያሉት አማራጮች ቀርቦ የትኛው አማራጭ ይሻላል በሚል በቀናነት በእርግጥም ይህንን ወደ ተረጋጋ ማህበረሰብ እንሄድ በሚለው ላይ ስምምነት ካለ

ፖለቲካችን የሚካሄድበት መሰረታዊ የሆነ ኮድ ኦፍ ኮንዳክት ሰራር ሂደት ላይ በደምብ ስምምነት ካለ ያ የመጀመሪያ ውይይት ይመስለኛል። ያንን ውይይት አድርገህ በምን መልክ እንደሚካሄድበት እያንዳንዱ የፖለቲካ ድርጅትም ሆነ ማህበረሰቡ በምን አይነት አካሄድ ነው ፖለቲካውን ማካሄድ የሚችለው የሚለው ላይ መሰረታዊ ስምምነት ከተደረሰ በኋላ ሁለተኛው ደረጃ የምለው ውይይት ይሄ ወደ ዴሞክራሲያዊ ስርዓት የሚደረገው በምን ተቋሞች ላይ ነው መመስረት ያለበት። መቀየር ያለባቸው ህጎች አሉ ወይ? መቀየር ያለባቸው ተቋማት አሉ ወይ?

በምን መልክ ነው ስትል እንደ አማራጭ የሚመጣ ከሆነ ያኔ መጥቶ ነው ውይይት የሚደረግበት ብዬ ነው ማምነው እ አፕራዮሪ ይሄን የሚያምኑ ሊኖሩ ይችላሉ። የለም ኦልሬዲ የሽግግር ሂደቱ ተጀምሯልና እነኝ ተቋማት በምን መልክ በጋራ እንደምናደርገው መወያየቱ ይጠቅማል የሚሉ አሉ። አይ ቲንክ እነህ ሁሉ ቀርበው በቀናነት ውይይት ተደርጎ የሚሻለው የቱ ነው ብሎ መምረት ይቻላል። ኔሰሰሪሊ አንድ አይነት መንገድ ብቻ ነው ያለው ብሎ አስቀድሞ ከመወሰን ነው

ግን አሁን አገሪቱ ካለችበት ሁኔታ አኳያ ስንመለከተው ይሄ በጣም አጣዳፊ ይመስለኛል፣ ከሁሉም የበለጠ በእርሶ አስተያየት። እንደዚያ ከሆነ መንግስት ይህንን አጣዳፊ ሁኔታ የበለጠ ተግባራዊ ለማድረግ መሄድ የለበትም ወይ? መቼ ይሆናል ብሎ ያስባሉ? መለስካቸው፣ እዚህ ሀገር ነው ያለሁት ያሉት ችግሮችን ብዛት ታየዋለህ። ከሰሞኑ እንኳን የሚደረገውን እንቅስቃሴ ታያለ። እና አንዳንድ ጊዜ ለመፍረድ

ከባድ ነው። ለተቀማጭ ሰማይ ቅርቡ ነው የሚባል ነገር አለ። የትኛው ነው ሪሊ እርጀንት እና ኢሚዲየትሊ መንግስት ትኩረት የሚሰጥበት የሚለውን፣ ይህን ዴሞክራሲያዊ ስርዓት ለመፍጠር ያሉት አደጋዎች ምንድን ናቸው? አስቸኳይ አደጋው የትኛው ነው? ምናምን እያለ ዝርዝር መረጃ ያለው አካል ስላለ፣ በተወሰነ ደረጃ እምነት ካለህ የመንግስት ስልጣን የያዙ የለውጥ ኃይሎች ይሄን ነገር ይፈልጋሉ ብለካም፣ በእርግጥ እውነተኛ ዴሞክራሲያዊ ስርዓት እንዲፈጠር ይፈልጋሉ፣ ወደዛ ነው ለመሄድ የሚያስቡት የሚለው ላይ እምነት ካለህ

አንዳንድ ጊዜ የመረጃ ልዩነቶችም አሉ። እነሱ ምን መረጃ እንዳላቸው ምን አደጋ ነው የበለጠ ያለው ምናምን የሚለውን የበለጠ ያውቃሉ። ግን ኢሚዲየት ያሉ ችግሮችን በመፍታት ረገድ ነው። በዘላቂነት ግን ሌላ አማራጭ የለም ነው ብለው፣ በዘላቂነት ሁሉም የፖለቲካ ኃይሎች ቁጭ ብለው ተነጋግረው በምን መልክ እንሄድበት የወደፊቱን አቅጣጫ በምን መልክ በጋራ እንቀይ ሰው የሚል ነገር ማድረጋቸው ምርጫ ያለው ነገር አይደለም። የመንግስትም ላይ ያሉት የለውጥ ኃይሎች ይህንን የሚረዱ ይመስለኛል።

መቼ ነው ጊዜው መሆን ያለበት የሚል ነው። ግን አሁን እየጨመረ የመጣው አይ ቲንክ በብዙ ኃይሎች መካከል ያለው ስምነት ይሄ ውይይት ቶሎ መጀመር አለበት። ይሄ ውይይት በቆየ ቁጥር ማህበረሰቡም በአጠቃላይ የዚህ ለውጥ አቅጣጫ ምንድን ነው በሚለው ላይ ብዥታ በሚኖርበት ጊዜ ግጭቶች እየጨመሩ ነው የሚሄዱት። ስለዚህ ህብረተሰቡን በደንብ እንዲረጋጋ እንዲህ አይነት ውይይቶች መጀመራቸው በጣም አስፈላጊ ይመስለኛል። እኔ አይ ቲንክ የመንግስት ኃይሎችም ይህንን ይረዳሉ ብዬ ነው ማስበው በተለያዩ ስፍራዎች

ሄዳችሁ እስከሰ እንዳደረጋችሁ እንሰማለን። ው ብዙም ጎልቶ አይሰማም። እንዲው በድርጅት አኳያ ምን ያህል ተጽዕኖ አሳድረን ብላችሁ ታስባላችሁ? ተቀባይነታችሁ ምን ያህል ለረጅም ጊዜ ሀገር ውስጥ ያልነበርን አትሊስት በአመራር ደረጃ ያልነበርንን ምንም እንኳን ድርጅት የተለያዩ አወቃቀሮች ስለነበረን ድርጅት በሀገር ውስጥ ብዙ አባላት ያፈራንም ቢሆን ከህብረተሰቡ ጋር እንደዚህ በቀጥታ ለመገናኘት እድል ያገኘ ነው አሁን ነው በዚህ ጊዜ ውስጥ የምናየው የተቀባይነት

ለእኛ በጣም ከገመት ነውም በላይ አዎንታዊ እኛ የምንከተለው የፖለቲካ መስመር በተለይ ይሄ በዜግነት ላይ የተመሰረተ ፖለቲካ ውስጥ መሄድ አለብን። ኢቬንቹዋሊ አት ሰም ፖይንት ወደዛ መሄድ አለብን። የሀገሪቱ ችግሮች ከዚህ በፊት በነበረው አይነት ፖለቲካ ቢካሄድበት ሙሉ ለሙሉ ሶልቭ ማድረግ አይቻልም። የአንድ ማህበረሰብ ዘላቂ የፖለቲካ ስርዓት አሁን ባለው አይነት በተከታተፈ መንገድ ሄዶ ዘላቂ የሆነ መረጋጋት ያመጣል ብለን አናምንም የሚለውን ሀሳብ

ለህብረተሰቡ በምንነግር ጊዜና ህብረተሰቡ ያንን ሀሳብ የሚቀበልበትን ስናይ በጣም ተስፋ ሰጪ እና በሰፋ ባለ ማህበረሰብ ውስጥ ይሄ ስሜት ያለ መሆኑን የእኛን የፖለቲካ አቅጣጫ የሚደግፍ ብዙ ኃይል እንዳለ ለማየት ችለናል። ይሄንን ከአጠቃላይ የማስ ድጋፍ ወደ ተቋማዊና ስትራክቸር በሆነ መንገድ የማደራጀት እና ለሚቀጥለው ከፊታችን ለሚጠብቀን

የፖለቲካ ሂደት ለማዘጋጀት ስራዎች እየሰራን ነው። አብዛኛው ስራችንም ያለው እሱ ላይ ነው። በየአካባቢ ያለውን ማህበረሰብ ይህን የሚደግፈውን ማህበረሰብ የማደራጀት ስናደራጅ፣ ደግሞ በተቻለ መጠን ዴሞክራሲያዊ በሆነ መንገድ ድርጅቱ ራሱ መሰረት እንዲያደርግ ከወረዳ ጀምረን በምርጫ አባላት የሚመርጧቸው ሰዎች የወረዳ ኃላፊዎች የሚሆኑበት ከዛም በኋላ ለውድድርም የሚቀርቡ አባሎች ካሉ እዛው ወረዳው ህዝብ እየመረጠ የሚሄድበት እንጂ የፓርቲ

የበላይ አመራሮች የሚሾሙበት አይነት ሁኔታ እንዳይፈጠር የጀመርነው አዲስ አደረጃጀት እየሰራንበት ነው። ማንኛውም አዲስ አደረጃጀት እንደሚኖረው እንከኖች ሊኖሩት ይችላሉ፣ ግን በብዛት ተቀባይነት ያገኘ አሰራር ነው። እሱን እንቀጥላለንኛ በኢትዮጵያ ውስጥ የዜግነት ፖለቲካ ለዘላቂ ችግሮቻችን መፍትሄ ነው ብሎ የሚያስበው የህብረተሰብ ክፍል ትንሽ እንዳልሆነ አይተናል። በጣም ሰፊ የሆነ የህብረተሰብ ክፍል ያንን እምነት

ይዞ የሚሄድ እንዳለ እናውቃለን። በሌላ በኩል ደግሞ የለም፣ ይሄ ከዚህ በፊት የነበረው አይነት በብሔር ተደራጀ አይነት ፖለቲካ ኦር የሀገሪቱ የዜግነት መሰረት የብሄርነት ነው የሚለው ፖለቲካ ስቲል ቫሊድ ነው፣ ስቲል በዛ ላይ መሄድ አለብን የሚሉ ሀይሎች አሉ። እነኚህ መሰረታዊ የምትላቸው ልዩነቶች በእነኚህ መሰረታዊ ልዩነቶች ላይ ዛሬ መስማማት የለብን ሁለት ነገሮች አሉ ማምታታት የሌለብን በመሰረታዊ እምነት ደረጃ ያለን

ልዩነት አለ። ያ እንደተጠበቀ ሆኖ እነኝህን መሰረታዊ ልዩነቶች ለመፍታት የምንሄድበት አካሄድ መሆን አለበት የሚለው እሱ ሁለተኛው ደረጃ ጥያቄ ነው እና እኛ የምንለው አሁን በዚህ በመሰረታዊ እምነት ደረጃ ያሉ ልዩነቶችን እንደጠበቅን ግን፣ እንዴት እንሄድበት፣ እንዴት በሰላማዊ መንገድ እንዲሄድበት፣ እንዴት ማናቸው ሀሳቦች በነፃነት የሚተላለፉበትና የሚሄዱበት መንገድ እንፍጠር ምናምን የሚለው

ወሳኝ ነው። አሁን መወሰን ያለብን ኢሚዲት መወሰን ያለብን እሱን ነው። ከግጭት የሚያወጣን በዛ ላይ ስምምነት ካለ እሱን እያካሄድን የምንለው ዴሞክራሲያዊ ስርዓት በመጨረሻው ህብረተሰቡ የሚወስነውን እንቀበላለን እስካሉ ድረስ ህብረተሰቡ ደግሞ እንዲወስን የሚያስፈልገው ነፃ የሀሳቦች መሸራሸር ማንም ማንንም ኢንቲሚዴት የሚያደርግበት ሳይሆን ሀሳቦች ቤትም አካባቢ በነፃነት የተለያዩ ሀሳቦች ቀርቦ ዜን ህዝቡ የሚመርጥበትን ሁኔታ

ወደምናዘጋጅበት ዘላቂ ፖለቲካ እንሂድ ካልን ሌላ መንገድ የለውም። ስለዚህ የመጀመሪያውን አካሄዳችን ላይ ፖለቲካችንን እንዴት እናካሄዳለን በሚለው ላይ ስምምነት መደረስ አለበት። አርበኞች ግንቦት ሰባት ከተለያዩ በውጭ ሀገር ከሚኖሩ ድርጅቶች ጋር በአንድነት ለመስራት ወይም ተቀራርቦ ለመስራት ብዙ ጊዜ ሲጥር እንደነበረ ይታወቃል። ቀደም ባሉት ዓመታት ያ ሁኔታ አሁን ምን ደረሰ? የእናንተስ ከንቅናቄነት ወደ ፓርቲነት ለመቀየር የምታደርጉት

ምን ደረጃ ደርሷል? እኛ ከንቅናቄነት ወደ ፓርቲነት መቀየር የሚለውን ጉባኤ ጠርተን በጉባኤ ወስነን፣ አሁን እየሰራ ነው ያለ ነው። ያንን ሂደት ነው። ከስር ጀምሮ የማደራጀት ስራ ብዙ ጊዜያችንን እየወሰደው ያለው እሱ ስራ ነው። ከሌሎች ድርጅቶች ጋር የምናደርገው የነበረው ስምምነት ተቀራርቦ መስራት ምናምን፣ ከዚህ በፊት ንቅናቄ በነበርን ጊዜ ሚኒመም ፕሮግራም ነበርን። ይህ ንቅናቄው

ፓርቲ አልነበረም ዝርዝር ፕሮግራሞች አልነበሩትም በምንም ጉዳዮች ላይ በሁለት ጉዳዮች ላይ ብቻ ነበረ ንቅናቄው የተመሰረተው አንደኛው የአገር አንድነት መጠበቅ አለበት የሚለው ሁለተኛው ደግሞ እውነተኛ ዴሞክራሲያዊ ስርዓት መፈጠር አለበት በዚህ ዙሪያ ያሉ ይህንን የሚፈልጉ ካለፈው ስርዓት ጋር በሚደረገው ትግል ላይ ይህንን የሚፈልጉ ኃይሎች ተቀራርበን በመስራት በኩል የተለያዩ እንትኖች ፈጥረናል እንዳልከው አብረንም ስንሰራ ቆይተናል አሁን

ያንን ተሻግረናል። በተወሰነ ደረጃ የምንፈልገው ቦታ ላይ እየደረስን ነው። ሙሉ ለሙሉም እንኳን ባይሆን ወደዛ መሄድ እንዳለበት በማህበረሰብ ደረጃ ስምምነት የተደረሰበት ኢቭን በመንግስት ላይ ያሉት ይህን ለውጥ በማምጣት ደረጃ ብዙ አስተዋጽኦ ያደረጉትም ሀይሎች ያመኑበት ነው። ደርሰናል። አሁንም የሚቀጥለው ወደ ምርጫ ፖለቲካ የምትገባው፣ ምርጫ ፖለቲካ ውስጥ ስትገባ ደግሞ ዝርዝር ፖሊሲ ያውጥተህ በምን በምን እንደምታምናት የአይዲዮሎጂ ቅኝትህ ምን እንደሆነ በግልጽ አስቀምጠህ በዛ አይዲዮሎጂ ቅኝት ላይ የሚሰባሰቡ ሀይሎችን ይዘህ ነው

ምትሄደው ዝም ብለህ ጥምረት ምናምን አይደለም። በአመለካከት ደረጃ በፖሊሲ ደረጃ የሚስማሙ ኃይሎች የሚሰባሰቡበት እና ተለቅ ያሉ ሰፋ ያለ ድንኳን ያላቸው ፓርቲዎች የሚቋቋሙበት ሂደት ላይ ነው ያለ ነው። ስለዚህ በአንድ ጊዜ የሚፈለገው ውጤት ጋር እንደርሳለን እንኳን ባትል ይሄ ያንዳንዳችን እንደ ፓርቲ ከስመን ትልቅ ሪሊ አገራዊ የሆኑ ትላልቅ ፓርቲዎች ይቋቋሙ በሚለው ላይ የሚስማሙ ኃይሎች

በደንብ እየወጡ ነው። ውይይቶች እየተደረጉ ነው። ወደዛ እየተሄደ ነው። ምን ያህሎቹን እያካተተ ይሄዳል፣ በዚህ መልክ ምን ያህል ስብስቦች ይፈጠራሉ የሚለው ገና የምናየው። ግን እስካሁን ካደረግናቸው ውይይቶች ተስፋ የሚሰጡ አካሄዶች አሉ። በምን መልክ መሄድ አለብን፣ ኢቭን የዚህ አይነት የፓርቲ ምስረታ እንደ ከዚህ በፊቱ መሪዎች ተሰብስበው የሚፈጥሩት ሳይሆን ከስር ጀምሮ የሚዋሃድ

ከወረዳ ጀምሮ የሚዋሃድ መሆን እንዳለበት ከተወሰኑት ጋር ስምምነት አድርገናል። እሱን እየሰራ ነበር። በጣም አመሰግናለሁ። በጣም አመሰግናለሁ። አመስጋችሁ።

መለስካቸውና እንግዳውን ዶክተር ብርሃኑ እናመሰግናለን። ፕሮፌሰር ብርሃኑ በለውጡ አፍላ ወቅት እዚህና እዚያ የሚታዩት ግጭቶችና የሰላም እጦቱ የሚፈቱባቸው መንገዶች አዲስ መሆናቸውንም አስገንዝበዋል። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። ውይይት የነገዪቱ ኢትዮጵያ የዛሬ ጎዳናዎች

የኢትዮጵያ ፖለቲካ ይዞታና ቀጣይ አቅጣጫ ወግ ያለው ፍተሻ የውይይቱ ርዕስ ነው። ሰሙነኛውን አበይት የፖለቲካ ጉዳዮችንና አንደምታ በመዳሰስ የተደረደረው ውይይት የነገይቱን ኢትዮጵያ መዳረሻ መሰረቶች መሰረቶችና ከዚያ የሚያደርሱ ጎዳናዎች ጠበቃ አድርጎ ይመረምራል። በሂደቱ የሚታዩትን ፈተናዎችም ይቃኛል። ተወያዮች በዚሁ በዩናይትድ ስቴትስ

የኦሃዮ ክፍለ ግዛት የሚገኘው የዴይተን ዩኒቨርሲቲ የፍልስፍና መምህሩ ፕሮፌሰር መሳይ ከበደ ከስቶክሆልም ስዊድን የዋዜማ ሬዲዮ መስፍን ነጋሽ እንዲሁም በስቴት ዩኒቨርሲቲ ኦፍ ኒውዮርክ የድኅረ ምረቃ ፕሮግራም የፍልስፍና ትምህርት በመከታተል ላይ የሚገኘው ሄኖክ የማን ናቸው። የውይይቱ አዘጋጅና አቅራቢ አሉላ ከበደ ነው። በትላንትናው ምሽት መጨረሻ ካቀረበው ጥያቄ ይነሳል።

መስፍን አንተም አንድ ጽሁፍ ጽፈሃል፣ ኢትዮጵያ የዲሞክራሲያዊ ሽግግር ፍለጋ ቀደም ብዬ የጠቀስኩት ለታድሶና ለሽግግር ዘመን የፍኖተ ካርታ ጥቆማ ብለህ ነጥቦችን ታነሳለህ። መጀመሪያ ባጭሩ ብታስይሲዘን ይህ የፍኖተ ካርታ ጥቆማ ምን አይነት መሰረታዊ አቅጣጫዎችን መከተል አለባቸው ነው የምትለው? አዎ በዛ ጽሁፍ ለማሳየት የሞከርኩት በዋናነት አገሪቱ ወደየት እንደምትሄድ በየደረጃውና በየዘርፉ

የሆነ አይነት ጥቆማ የሚሰጥ ፍኖተካርታ ወይም ሮድማፕ ያስፈልገናል። እሱን ለማዘጋጀት ማሰብ መጀመር፣ መነጋገር መጀመር አለብን በየደረጃው የሚል ነው። ምክንያቱም ያኔም ሆነ ዛሬ በዋናነት የምንነጋገረው በየዕለቱ ስለሚወሰዱ እርምጃዎችና እነዛ እርምጃዎች በሚቀጥለው ቀን ሊኖር ስለሚችለው ነገር የሚነግሩን ነገር እንዳለ ነው ፍኖተካርታ በሌለበት

እንደዚሁ በየቀኑ እየተደነቀን ዓመት ሁለት ዓመት ነው ወይ የምንሄደው አደገኛ ሳይደለም እንደዛ መሄድ የሚል ነው። እና ጠቅላይ ሚኒስትሩ እንዲሁም በየደረጃው በየክልሉ ያሉት መሪዎች ፍኖተ ካርታቸውን በተወሰነ መልክ ሁሉንም ዝርዝሩን ላይነግሩን ይችላሉ። ግን መቼ፣ የት ጋር፣ እንዴት አይነት ትልልቅ እርምጃዎችን መጠበቅ እንዳለብን ወይም መዳረሻዎችን መጠበቅ እንዳለብን ሊነግሩን ይገባል የሚል ክርክር ነበረ ያቀረቡ

እንግዲህ በእኔ ግምት እስካሁን የተሰማሁ አልመሰለኝም። ለምሳሌ በቅርብ ሚኒስትሮች የአንድ ገጽ የአንድ አመት እቅዳቸውን በምን ጉዳዮች ላይ እንደሚያተኩሩ አውጥተዋል ተብሎ በጣም በጉጉት ነበረ ያየው። ያ ግን የሚያሳየው ልክ አገሪቱ በተለመደ የአስተዳደር እና የአመራር ሂደት ውስጥ እየሄደች እንዳለች ነው። አገሪቱ ያለችበትን የሽግግር ሂደት በተለየ መንገድ የሚያሳይ ነገር አላየሁ። ሌላው ቀርቶ ሚኒስትር መስሪያ ቤቶቹ

የየራሳቸውን ፍኖተ ካርታ እንኳን እንዲያዘጋጁ አይጠየቁም። በዛ ዝም ብሎ የተሰጡ በጣም ለመለካት የሚያስቸግሩ ግን ሲነበቡ ደስ የሚሉ ግቦች ተቀምጠዋል። አንዳንዶቹ ለመለካት የሚቻሉ ናቸው፣ ሌሎቹ በጭራሽ ሊለኩ የማይችሉ ናቸው። ለእኔ ግን የነዚህ ሚኒስትሮች በቅድሚያ ሊሰጣቸው የሚገባው የቤት ስራ ለሚቀጥለው አንድ አመት የሽግግር ሂደቱን እንዴት እንደምታዳብሩት፣ ምን አይነት አስተዋጽኦ እንደምታበረክቱ

እቅድ አቅርቡ ነበረም ለእኔ መሆን ያለበት። ለመጠየቅ የሞከርኩት ይሄን ጉዳይ እንዳይረሳ ነው። መልካም ዝርዝሮች ያሏቸው ጭብጦችን ታነሳለህ። እንዲህ መሰሉ ጽሁፍ ከተነበበ እንዲያወያይ እንዲያነጋግርም ጭምር ነውና ተስፋ አደርጋለሁ። ጽሁፍ እጃቸው የገባ ከአንተ ተቃር ነውም ሆነ ደግፈው ይበልጥ የሚወያዩበት እድል ይፈጥራል። የዚህ ውይይት መሠረታችን ግራና ቀኝ ሀሳቦችን ማምጣት ነውና፣ ሄኖክ የሁሉንም ጽሁፎች የማየት እድል ገጥሞህ እንደሆነ ተስፋ አደርጋለሁ

በፕሮፌሰር መሳይ ለረኔ ለፎ የተጻፈውን የመስፍንንም ኢትዮጵያ የዲሞክራሲያዊ ሽግግር ፍለጋን ጨምሮ ደግሞ ወደ ዋናው ጥያቄ እንዝለቅና፣ በእርግጥ ወዴት እየሄድን እንደሆነ እናውቃለን ወይ? ካንተ እንጀምር። ይህን መሰረታዊ ጥያቄ አሉላ፣ በቀጥታ ባጭሩ ለመመለስ አናውቅም ነው ብለው። ግን ከዛ በፊት ፕሮፌሰር መሳይና መስፍን ያነሷቸው ነገሮች ላይ ተጨማሪ ሀሳብ አክዬ እቀጥላለሁ። ፕሮፌሰር መሳይ ሲናገሩ ለረኔ ለፎ በሰጡት ምላሽ ላይ

ይሄ ነገር የሽግግር ሂደት አይደለም ወይ? እንደዚህ አይነት ችግሮች በየቦታው እንደሚነሱ የተለያዩ ተቃውሞዎች፣ ግጭቶች እንደሚፈጠሩ የሚታወቅ የሚተነበይ ነገር አይደለም ወይ? ይሄን ነገር ከለውጥ ሀይሉ በኃላፊነት መጠየቅ እንዴት ይቻላል ብለዋል።

ይህን ቢያንስ በከፊል እስማማበታለሁ። ትክክል ነው። በተለይ እንደኛ ሀገር በጣም ከፍተኛ የሆነ የዘውግ ክፍፍል ሕዝብ ለሕዝብ ሊያናቁር ሊያጋጩ የሚችሉ ትርክቶች የመገናኛ ብዙኃኑ ሲሰራጭ በነበረበት ሁኔታ እንደዚህ አይነት ነገሮች እንደሚፈጠሩ መጠበቅ ይገባል። እሱ ትክክል ነው። በአንድ በኩል ግን የጠቅላይ ሚኒስትር አብይ አስተዳደር ተጠያቂ የሆነበት ብዬ የማስበው ነገር አለ። መነሻቸው ላይሆን ይችላል

መነሻ ሊሆን አይችልም። ራሱ በራሱ ላይ ግጭት ሊቀሰቅስ አይችልም። እርምጃ አወሳሰድ ላይ ግን በጣም ቸልተኝነት እና የመዘግየት አዝማሚያ በጣም በጣም ይታያል። በፊት በመጀመሪያ አካባቢ በጣም የተወሳሰቡ ነገሮች ስለሆኑ ያሉት ስልጣኑም በደንብ አልተደላደለም፣ ሙሉ በሙሉ ተቋማቱ ላይ ቁጥጥር የላቸውም ጠቅላይ ሚኒስትሩ። በዚህ ምክንያት ሊሆን ይችላል የሚል አስተሳሰብ ነበረ። በኋላ ላይ ግን

አዲስ አበባ ውስጥ የተደረገውን ሰልፍ እና ከዛ በኋላ የተወሰደውን እርምጃ ካየው በኋላ ያ ግምቴ ትክክል እንዳልሆነ ነው የተረዳሁት። እርምጃ መውሰድ ሲፈልግ የጠቅላይ ሚኒስትር አብይ አስተዳደር

እርምጃ ይወስዳል። ያለ አግባብ ዜጎችን አስሮ የፍርድ ቤት ሳይቀርቡ ለወራት እስከ ማሰር የሚደርስ በዛ መነጽር ሳየው በየአካባቢው ለሚነሱ ግጭቶች ሁሉ በበቂ ሁኔታ መልስ መስጠት ባይችል እንኳን መልስ መስጠት የሚችልባቸው ሁኔታዎች ነበሩ። እነዛን ማድረግ አልቻለም እና መንግስት፣ በቃ አሁን ሕግና ሥርዓት የለም ለሚለው አስተሳሰብ እና ለከፍተኛ የሆነ የጦር መሳሪያ ኮንትሮባንድ ዝውውር አስተዋጽኦ አድርጓል

የሚል ሀሳብ አለ። እኛ ማለት ሙሉ በሙሉ ለሁሉም ነገር ተጠያቂ ነው ማለት አይደለም። ግን ከዛ አንጻር ስናየው የጠቅላይ ሚኒስትሩ አስተዳደር ኃላፊነት መውሰድ አለበት የሚል አነሳለሁ። መስፍን ያነሳው ላይ የመስፍን ጽሁፍ ላይ የመስፍንን ጽሁፍ አንብቤዋለሁ። ጥሩ ጽሁፍ ነው። መስፍን አሁን ያነሳውን ነገር ሲያነሳ እኔ ልዩነት ነበረኛ። ምክንያቱም ጠቅላይ ሚኒስትሩ ስልጣናቸው ምን ድረስ እንደሆነ አይታወቅም። ገና አልተደላደሉም።

ብዙ ነገሮች ግልጽ አልሆኑም። ስለዚህ ሁሉንም ነገር በማናቅበት ሁኔታ እና ቁጥጥር በሌለ ምን ያህል ስልጣንና አቅም እንዳላቸው በማናቅበት ሁኔታ እንደዚህ አይነት ዝርዝር የአፈጻጸም መመሪያ እንዲያወጡ ወይም መፍኖ ተካርታ መስፍን እንደሚለው እንዲያወጡ መጠበቅ አስቸጋሪ ይመስለኛል የሚል አስተሳሰብ ነበር። አሁን ከመስፍን ጋር ለመስማማት ተገድጃለሁ። ቢያንስ ማድረግ የሚችሏቸውን ነገሮች እያደረጉ አይደለም ብዬ ገምታለሁ። ለምሳሌ

ምርጫን በተመለከተ የምርጫ ቦርድ የምርጫ ህጉ ይቀየራል፣ ከተቃዋሚ ፓርቲዎች እና ከሚመለከታቸው አካላት ጋር በመወያየት እንዲሻሻል ይደረጋል፣ ምርጫ ቦርዱ ራሱ እንደገና ይዋቀራል የሚል ተስፋ ሰጥተው ነበር ጠቅላይ ሚኒስትሩ ባለፈው ሳምንት። የሄኖክ አስተያየትም ሆነ ሰፊ ውይይት በነገው ምሽት ይቀጥላል። አድማጮች፣ በእኛ በኩል ሰላም ደህና ደሩ። አሁን የትግርኛ ፕሮግራም ይቀጥላል። ሰላም ደህና ደሩ።